ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም፣ ጤና ይስጥልን አድማጮቻችን፣ ይህ የዋዜማ ራዲዮ ነው። በነገራችን ላይ ብለን የምናወጋበትን የዕለቱን የውይይት መሰናዶ አዘጋጅተን ይዘን ቀርበናል። ይህ መሰናዷችን ኢትዮጵያን በሚመለከቱ ቁልፍ ጉዳዮች ላይ የምንወያይበት ነው። ከዚህ ቀደም የተደረጉ ውይይቶቻችንን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ዌብሳይታችን ላይ ገብታችሁ ታገኙታላችሁ። አርባ አራት ያህል መሰናዶቻችን በድረገጻችን ላይ ይገኛሉ። በዩቲዩብ እና ሳውንድ ክላውድ ላይም እንደዚሁ ዋዜማ ራዲዮ ብላችሁ ልትፈልጉን ትችላላችሁ። በፌስቡክና ትዊተር ዋዜማ ራዲዮ ብላችሁ ከፈለጋችሁንም ወዳጅነታችን ይዳብራል። ወደ ዕለቱ መሰናዷችን እናልፋለን። ባለፈው ሳምንት የኦሮሞ ሕዝብ ጥያቄ ምንድን ነው? የበገንጠል ጥያቄስ በእርግጥ የኦሮሞን ሕዝብ ይሁንታ አግኝቶ የሚነሳ ጥያቄ ነው ወይ ብለን ለመንደርደሪያ የሚሆን ክፍል አንድ ውይይት አድርገን ነበረ። ዛሬ ሁለተኛውን ክፍል እናስደምጣችኋለን። በመጀመሪያው ክፍል ውይይታችን ላይ የተለያዩ አስተያየቶችን ላደረሳችሁን ሁሉ ምስጋናችን የላቀ ነው። አስተያየቶቻችሁ ሲጠቃለሉ ከተጋበዙት እንግዶች መካከል በኦሮሞ ህዝብ ላይ በደረሰው በደል ዙሪያ ነገሩን አጥርቶ የሚያስረዳ ከሌላኛው ወገን ማለትም የአንድነትን ሐሳብ የሚያራምደውን ወገን የሚወክል ሰው ቢጋበዝ በእኛ ወገን አስተያየቱን በገንቢነቱ እንቀበለዋለን። ይሁንና በኦሮሞ ህዝብ ጥያቄ ዙሪያ የሚደረጉ ውይይቶች በአመዛኙ በስሜት የሚመሩና ከፍሬ ሐሳቡ ይልቅ በመድረኩ አሸናፊ ሆኖ ለመታየት የሚደረገው ጥረት ሲያመዝን አየንና እስቲ ለመነሻ የኦሮሞ ህዝብ ጥያቄን በተብራራ መልኩ ለማስረዳት እንሞክር ብለን ይህን ውይይት አሰናዳል። ይህ ውይይት የመጨረሻ አይሆንም። ባልተነሱ ርዕሰ ጉዳዮችም ላይ ሆነ ሰፋ ባለው ሀሳብ ዙሪያ እንመለስበታለን። አቶ አበበ ተድላ፣ አቶ ዱባለ እንዲሁም ገዳ ገነሞን የመሳሰሉ አድማጮቻችን የተለያዩ አስተያየቶችን አድረሳችሁናል እናመሰግናለን። አቶ አበበና አቶ ዱባለ ሰፊ አስተያየት ነው የሰጣችሁን። እንደዚሁም አባሪ መረጃዎችንም አያይዛችሁ ልካችሁልናል። ከልብ እናመሰግናለን። የዛሬው ውይይት አንዳንድ ከእናንተ ከአድማጮቻችን የተነሱ ጉዳዮች ዙሪያ የተወሰነ ምላሽ ይሰጣል ብለን ተስፋ እናደርጋለን። ውይይቱን በአጥቂና ተከላካይ መንፈስ ሳይሆን ፍሬ ሐሳቡ ላይ አተኩራችሁ እንድታደምጡት ነው የምንጋብዘው። ተወያዮቻችን ገረሱ ቱፋና ወንድሙ መንግስቱ ዛሬም ማብረውኛሉ። ገረሱ ቱፋ የኦሮሞ መብት ተሟጋችና እና ከተለያዩ የኦሮሞ የፖለቲካና የሲቪል ቡድኖች ጋር በቅርበት ሰርቷል። ወንድሙ መንግስቱ በፍልስፍና የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ፣ በልማት ጥናት ከህንድ ሀገር ሁለተኛ ዲግሪውን፣ በደቡብ አፍሪካ ከኬፕ ታውን ዩኒቨርሲቲ ደግሞ የዶክትሬት ዲግሪውን ወስዷል። ባለፈው ሳምንት ከአሜሪካን ሀገር ብዬ ጠቅሼ ነበረ። ወንድሙ ከዩኒቨርሲቲ ኦፍ ኬፕ ታውን ነው የፒኤችዲ ዲግሪውን ያገኘው። ላፋለስኩት ይቅርታ ጠይቃለሁ። ወደ ውይይቱ እንዝለቅ። የኦሮሞ የፖለቲካ ቡድኖች ውስጣዊ አቋምን የኦሮሞ ልሂቃን ከሌላው የፖለቲካ ማህበረሰብ ጋር ያላቸውን ግንኙነትና መጪው ጊዜ ምን ሊሆን ይችላል ብለን እንወያያለን። አብራችሁን ቆዩ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋዋሽ ነኝ። እሺ፣ ገረሱና ወንድሙ እንግዲህ ወደ ቀጣዮቹ ጥያቄዎች ነው የማልፈው። ገረሱ እድሉን ላንተ ነው የምሰጥህ። ለኦሮሞ መብት እከራከራለሁ የሚለው ወገን በአመዛኙ ሌላውን ወገን እንደ ጠላት የመመልከት እንዲሁም የመፈረጅ አዝማሚያዎች ይታያሉና እንደውም አንዳንድ ጊዜ ለአንድነት የሚቆረቆረውን ወገን የኢትዮጵያን ሕዝብ አይወክልም ብሎ የማለት እንደዚሁም ደግሞ ይሄ የመገንጠል ጥያቄን እንደማስፈራሪያም የማንሳትን ይህን የመሳሰሉ ነገሮችን እናስተውላለንና ስለምን ሁሉንም ሊጠቅም የሚችል የመፍትሄ ሐሳብስ ማመንጨት አልተቻለም? እስቲ ገረሱ እዚህ ላይ ያለህን ሐሳብ እንስማ። ችግሩ አይ ቲንክ የሚመስለኝ አንደኛ ይሄ ይሄ አንድነት የሚባለው ነገር ራሱ ህዝቦች ራይት ነው። አሁን መብታቸው የተከበረ ህዝቦች ናቸው ምን አይነት ሪሌሽንሽፕ እንዳለባቸው መወሰን ያለባቸው ሲጀመር ጥያቄው ራሱ አንድ ኑን አንኑን አይነት ነገር ሳይሆን መብታችን ይከበር አይከበር ምን አይነት መብት ነው የሚለውን መብትን ሪኮግናይዝ የሚያደርግ ከሆነ የምታከርበት ራሱ እኮ መንገድ የለም አንተ ችግሩ አንድነት የሚባለው ነገር ምን አይነት ባህሪ እንደነበረው እና አሁን ያሉ ያንን ፖሊሲ ኦር ያንን አስተሳሰብ የሚያራምዱ ሰዎችም አቅሙ እና ስልጣኑን ካላቸው ምን አይነት ነገር ሊፈጽሙ እንዳል እንደሚፈልጉ በሪቶሪካቸው ውስጥ በግልጽ ይንጸባረቃል። በዚህ በኩል ያለው አሁን ሪአክት የሚያደርገው ያን እዛኛው በዚኛው በኩል ባለው ነገር ላይ ነው ማለት ምክንያቱም የአንድን አይነት ልምድ አለው። አንድነት የሚሉ ሰዎች በሙሉ ትምክተኛ ናቸው የሚል እምነት የለኝም እኔ ምንም ትምክት እራሱ ምን እንደሆነ የማያውቁ ኢኖሰንትሊ ይሄ መንገድ ብቻ ነው ችግር የሚፈታ ብለው የሚያምኑ አይነት ሰዎች አሉ። እነሱም ቢሆኑ ዲሰንት የሆኑ ሰው የሌላውን ሰው ቾቪኒስት ያልሆኑ ሰዎች ግን ያንን ነገር አክርረው የሚያነሱ አይነት ሰዎች አሉ። ማለት የግድ ያንን ነገር የሚያነሱ ሰዎች ሁሉ ኢቭል ናቸው የሚል እምነት የለኝም። ግን በዛ አስተሳሰብ ውስጥ ያሉ መፍትን ሳይሆን ቅድማ የሚሰጡት አብሮ መኖሩን። ስለዚህ አት ኤኒ ኤክስፐንስ በሁሉም አይነት መንገድ እዚህ ውስጥ መቆየት አለብን የሚል አይነት አስተሳሰብ የሚያራምዱ ሰዎች ባሉበት ውስጥ በዛ በኩል ከዛ የተለየ አይነት ሪአክሽን ይፈጠራል ብዬ አላስብም። ምክንያቱም እኔ አሁን ሪዘንብሊ አሁን በኦሮሞ ውስጥ እንደዚህ አይነት ክርክሮች ይነሳሉ። እዚህ ሀገር ውስጥ ችግር መፍታት አንችልም ብሎ ጄኔራሊ የሚከራከሩ በፊት ሲያምኑ የነበሩ፣ በጊዜ ሂደት ሽፍት የሚያደርጉ ምክንያቱም መነጋገርም ራሱ ስለማይቻል ወደዛ ኢቮልቭ የሚያደርጉ ለሰዎች አሉ ማለት ነው። እኔ ራሴ የማየው ይቻላል ራሱ እኔ ራሴ አሁን ይቻላል ወይ እዚህ ሀገር ውስጥ የሚባለውን ነገር የመብት ተከብረዋል እዚህ ሀገር ውስጥ ይቆራ ነበረ። አሁን ደግሞ ከኛ ጋር ከሌላው ጋር ያለው ሪላሽፕ ለዛ ህዝብ በሚመች መልኩ ሊደረግ ይገባል። ፊውቸራችን ባላንስድ የሆነ ሪሌሽንሽፕ የሚኖርበት ሁኔታ ሊፈጠር ይገባል ብሎ የማይቀበሉ በቋንቋ መማርን ቀጥታ ባይቃወሙትም በሪቶሪካቸው በሌላ አይነት መንገዳቸው ሁልጊዜ ያን ነገር የሚያጣላ የሚያብጠለጥሉ በዚህ በኩል በተሟላ መልኩ በቋንቋ ያልተማርኩም በሚልበት መንገድ እነሱ ደግሞ ይሄኛው እራሱ በስተዋል ብሎ በዚህ በኩል የሚያቅላላ ሪቶሪክ በሚነዛበት መንገድ በዚህ በኩል ያኛው ነገር ሊወገድ ይችላል የሚል እምነት የለኝም እኔ። ስለዚህ አብረን እንኖራለን የሚባለው ነገር ኢንትረስቱ ኮመንሊ ለሁሉም ሰው መታየት አለበት። ራሱ እኮ አሁን በአንድ በኩል ብቻ መነሳቱ ራሱ የነበረው ነገር ችግር እንደነበረው አሁንም ለአንድ ሰው ለአንድ ህዝብ ብቻ እንዴት ይታያል ማለት። አሁን ኦሮሞ ውስጥ አንድ ኢትዮጵያ ውስጥ እንኖራለን የሚሉ ብዙ ሰዎች አሉ። ግን በዚህ በከረረ መልኩ በዚህ መልኩ የሚሰብኩ ሰዎችን በፍጹም እንድታገኝ አትችልም። በዚህ መልኩ መነሳቱ ራሱ የጥያቄውን ራሱ ጤንነት የጥያቄውን ራሱ ጉድ ኢንቴንሽን ራሱ ጥያቄ ውስጥ ያስገባሉ። ስለዚህ በዚህ በኩል ሪፍሌክት ከተደረገ ሌሎች ኦፕሽኖችን መነጋገሩ አይ ቲንክ ችግር የሚፈጥር አይመስለኝም። በየትኛውም የፖለቲካ እንትን ግን በዚህ በኩል የከረረ ነገር ባለ ቁጥር ግን ኢቭን እነሱ ከእኛ ጋር ናቸው የሚሉ ሰዎች ራሳቸው ከእነሱ ጋር መሆናቸውን በጣም እጠራጠራለሁ። ማለት በዚህ በኩል ራይት ነው የሚጠይቀው በዚህ በኩል ደግሞ ከራይት ይልቅ ከመብት ይልቅ ለአብረን መቆየት አለብን አንደር ኤኒ ኮንዲሽን በሚለው ነገር ነው። ስለዚህ ለእሱ ነው ሪያክት የሚያደርገው ራይት በጣም ወይ መብት የሚጠይቀው ማለት ነው። እስቲ ወንድም ወደ አንተ ንሂድ። ይሄኛው ጥያቄ በብዛት የኢትዮጵያ ጥያቄ በብዛት ምንድን ነው የሚባለው ሀይጃክ የተደረገው በሁለት በጣም ጽንፈኛ በሆነ ሀሳብ ነው። ለምሳሌ አስተምሽ አስም የሚያደርገው አንድነት ለሁሉም ነገር መፍትሄ ነው ወይ መገንጠል ሁሉም ሶሉሽን ያመጣል የሚል ነው። በትክክል የሚታየው ደግሞ ምንድን ነው? መታየት ያለበት አንድነት አንድ ስም የምንሆነው ለምንድን ነው? የምንገነጠለው ስለምንድን ነው? ሁለቱም የመብትን ጥያቄ የጭቆናን ጥያቄ አይመልሱም እና የመከራከሪያ ነጥብ መሆን ያለበት መብላላት ያለበት የግለሰቦች የሰዎች መብት መከበር ነው። ለዛ ነው ሁለቱም የሚመልሱ ጥያቄንን ነው። ሁለቱም ፎከስ ማድረግ ያለባቸው ፎከስ ቢያደረጉ እንደዚህ፣ የግለሰብ መብት ላይ የግለሰቦች መበደል ላይ የህዝቦች መጨቆን ላይ የባህል መጨቆር ላይ ፎከስ ቢያደርጉ ኖሮ እነሱን ጥያቄዎች ለመመለስ የጋራ የሆነ የጋራ የሆነ ወይ ደግሞ አንድ አይነት ስምምነት ላይ መድረስ በተቻለ ነበር። ለዛ ነው አንዱ አንዱን የሚጠራጠረው የአንዱን ጥያቄ ከውስጡ ምን ይዞ ነው የሚመጣው የሚለውን የሚጠራጠረው። ለዛ ነው ይሄ ነገሮችን ኤሴንሻላይዝ የማድረግ ኢትዮጵያ የኢትዮጵያ አንድነትን በቃ ዴቤተብል ኮስችነብል ማይሆን አድርጎ ያቀርባል። ግን በሁለቱም ወገን ሁለቱም የሚሉት ያው ከቅንነት አንጻር ነው፣ ይገባኛል ለሕዝብ የሚጠቅመው ከማለት አንጻር ነው። ነገር ግን መታየት ያለበት ምንድን ነው? እሱ ሁለተኛ ጥያቄ ነው መሆን ያለበት። በመጀመሪያ ደረጃ መጠየቅ ያለበት መሰረተውን መሆን ያለበት አንድ አገር መገንባትም ካለበት አለመገንባትም ምርጫም ከሆነ ለመገንባትም ላለመገንባትም ምንድን ነው ችግሩ? እስከ ዛሬ ድረስ የነበረው ችግር ምንድን ነው? ዛሬ ያለው ችግር ምንድን ነው? የመብት ረገጣ፣ አፈና፣ የዴሞክራሲያዊ ስርዓት መጥፋት፣ እነዚህ ሁሉ የሀገር አንድነት መሆን ወይ ደግሞ መገንጠል መፍትሄ አይደሉም። መፍትሄ ናቸው ብዬ ፐርሰናል አላምናም። ለዛ ነው ጥያቄዎቹ ትክክለኛ ጥያቄ መሆን ያለበት እንደዚህ የሚያፋጀን እንደዚህ ሀገሪቷን እንደው ለእርስ በርስ ጦርነት እስከዛሬ ድረስ የዳረጋት ነገር ምንድን ነው ብለን ብንጠይቅና በዛ ችግሮቹን በትክክል ካብላላን በኋላ ስምምነት ከተደረሰ በኋላ መፍትሄ ውስጥ ምንድን ነው ብለን ብናስብ ኖሩ ሁለቱ ጥያቄዎች ሬሌቫንት የሆኑ ነበር። አርቲፊሻል ኮስቲኖች ናቸው የሚመስሉት። ኢሴንሻሊ ስታየው ሰው በአንድ ጥላ ስር በአንድ ሀገር መኖሩ እያንዳንዱን ሰው ብትጠይቅ ይመስለኛል ከኔ የኔ ግምት የኔ ግምት ነው በእርግጥ ሌሎቹ መናገር ባልችልም፣ አንድ ሀገር ውስጥ መኖር የሚቃወም ሰው ያለ አይመስለኝም። እንደኔ አመለካከት ግን በአንድነት ውስጥ ግን ቅድም እንዳነሳሁት እነዛ ዴሞክራሲያዊ መብቶች ከተከበሩለት የሚፈልገው የኢኮኖሚክ ጉዳይ የባህል ጉዳይ የኢንዲቪጁዋል ራይት ጉዳይ ሊመለስ አብረው ይኖራሉ። ስለዚህ የኢትዮጵያ የፖለቲካ ምህዳር እስከ ዛሬም ድረስ ዶሚኔት አርገው ባሉት የሁለቱ ጥያቄዎች የአንድነት አንኮንዲሽናል ዩኒቲ ወይ ደግሞ ሆኖ ነው ይሄ ኤክስትሪም የሆነው ደግሞ በሌላ ጎን ደግሞ ያለው ሰሴሽን የሚባለው እንደ ኦፕሽን ነው የቀረቡት። እንደ እኔ ግምት ሁለቱም ምርጫ መሆን አልነበረባቸውም፣ እንደ ምርጫ መቅረብ የለባቸውም። አርቲፊሻል ኮስችኖች ናቸው ሁለቱም አንድነት ራሱን የቻለ መብት የለውም። መብት አይሰጥም። እነዛ ነገሮች ጋራንቲ አደርግም። አንድ የሚባለው ነገር ለችግሮቹ መፍትሄ የሚሰጠው የዲሞክራሲ ስርዓት ግንባታ ሲገነባ፣ የግለሰቦች መብት ሲከበር፣ የኢኮኖሚ ጥያቄያቸው ሲመለስ ብቻ ነው። ዝም ብለን አንድ ሀገር በፊት እንደነበረው ለምሳሌ ባለፈው ስርዓት እንደነበረው በግድ አንድ ሀገር ብንገነባም የነበረው ታሪክ የሚነግረን ምንድን ነው የእርስ በርስ ጦርነት ነበረ። የተገነጠሉትን ሀገሮችን ብታይ እውነት እነዛ ጥያቄዎች ተመልሶላቸዋል? የተዋጉለት ጥያቄዎች ተመልሶላቸዋል? እሱንም ያስጠይቃል። እና ሁለቱ ጥያቄዎች ይመስለኛል ይሄ መፍትሄ እንዳናመጣ ይሄ ተሻገርን፣ እንዳንሄድ እንዳንራመድ እንቅፋት ሆኗል። በሌላ መልኩ ገርሱ ያነሳው ጥያቄ አለ። ለምሳሌ አንደኛው ወገን አይደለም ኢትዮጵያ እንደ አንድ መጠበቅና መያዝ አለባት ይላል። ኖ ኖ ሌላው ደግሞ አይደለም መሆን ያለበት የኛ ጥያቄ የሚፈታው በመገንጠል ብቻ ነው የሚል ነው። በሁለቱ መካከል ቢያንስ ቢያንስ ግማሽ መንገድ ተጉዞ እኔ ያለሁበት ድረስ ና እኔ ያልኩት የምትቀበል እስከሆነ ድረስ ብቻ ነው ከአንተ ጋር ማወራው የሚለው ሎጂክ ሁለቱም ተቀራርበው እውነተኛው ጥያቄ ላይ መሰረታዊ ጥያቄ ላይ እንዳይዋዩ እንቅፋት ሆነዋል። እኔ አምናለሁ ሰዎች ተነጋግረው፣ ተቀራርበው ችግራቸውን በግልጽ ሀምብል በሆነ መልኩ ቢነጋገሩ አይፈቱም፣ የማይፈቱበት ምክንያት አይታየኝም እና ለህዝቡ ብዙ ጊዜ የሚቀርቡት ሁለቱ ጥያቄዎች አርትፊሻል ናቸው ብዬ ነው የማስበው። ምክንያቱም ቅድም እንዳነሳ ነው የኢትዮጵያ ኦሮሞ ህዝብ ብቻ ሳይሆን ሌሎቹ ህዝቦች በኢትዮጵያ ታሪክ ላይ በኢትዮጵያ ሀገር ግንባታ ላይ ትልቅ አስተዋጽኦ አርጓል። ያን አስተዋጽኦ ቢጠብቁ ቢጠብቁ ቢያከብሩት ደስ ይላቸዋል ብዬ አምናለሁ። ሌላውም ምንድን ነው በሌላውም ወገን ያለው ዝም ብሎ የኢትዮጵያ ንኮስሽን የስፔሻላይዝ የኢትዮጵያ ዩኒቲ አንኮንዲሽናል ከማለት እንደው የጋራ ቤት ለመገንባት ሌሎቹ የሚሉትን ለመስማት ፈቃደኛ መሆን ግማሽ መንገድ ተጉዞ አንዱ ያለበት ሄደው ምንድን ነው ብሎ እንደው ያድረክ ቢቻል ብዬ ነው የማስበው። ለዛ ነው የመጀመሪያው ጥያቄ ቅድም የኦሮሞ ጉዳይ የኦሮሞ ጥያቄ ጉዳይ ፌሽ ሆልዱን ደርሰዋል ወይም ብዬ የማስበው እኔ አልደረሰም ብዬ ነው የማስበው። ምክንያቱም በእርግጥ ያው በኦሮሞዎች መካከል ፌሽ ሆልዱን ደርሰዋል ኮንሸንሽን፣ እሱ እያደገ ነው። ነገር ግን በሌላው ወገን ያለው አሁንም ድረስ የኦሮሞን ጉዳይ ብቻ ሳይሆን የሌሎቹን ብሔር ጉዳይ ብቻ ሳይሆን የኢትዮጵያን አጠቃላይ ገጽታ ነባራዊውን፣ ታሪካዊውን፣ ወደፊትም ለሚገነባው ሀገር በትክክል ተቀምጠው በትክክል ተወያይተው ይበጃል የሚሉትን ዴሞክራቲክ በሆነ መንገድ ዴሊበሬቲቭ ዴሞክራሲ ዴሞክራቲክ በሆነ መንገድ ውይይት ያስፈልጋል። እስከዛሬ ድረስ በእኔ አመለካከት፣ በተለይ በተማረው ክፍል ወይ በኢንተሌክቹዋል በምንለው ተጀምረዋል ግን በቂ ነው ብዬ አላምንም። በቂ ነው ብዬ አላምንም። ብዙ መስራት ያለበት ስራ ያለ ይመስለኛል። እስከ ዛሬም ድረስ አብዛኞቻችን በእንደዚህ አርቲፊሻል ኮስችን ትግ ይዘን ቡድን ቡድን ይዘን ስንከራከር ይታያል። ያም ቢሆን የበለጠ ችግሮችን ባሉት ልዩነቶች ላይ የመስራት እንጂ ያሉን ግንኙነቶች ላይ አብዝቶ የመገንባት ነገር አይታይም። ሞር ኦፍ ያሉትን ዲፈረንሶች ያሉትን ፓሲንጀርሶች ከሁለቱ ከሁሉም ወገን እነሱ ላይ አንዱ አንዱ በደል አልነበረም፣ አንደኛው በደል ብቻ አልነበረ ብለው የጋራ የሚያደርጉትን ጉዳዮች ላይ እንድናወራ የጋራ። ያ ማለት ግን ያለፈውን ዝም ብለን እንርሳ ማለት አይደለም። ያለፈውን ማስታወስ የግድ ነው። አክኖሎጂ ማድረግ ግድ ነው። ለምንድን ነው ይህን አክኖሎጂ ማድረግ ይሄንን ማወቅ ወደፊት ደግመን በሴም ስህተት ተመሳሳይ ሆነ ስህተት እንዳንሰራ ይደግመናል። ያ ግን ማለት የወደፊቱን የኋላውን የምናስታውሰው የወደፊቱን እንዲያስተምረን ነው፣ ወደፊትም ተመሳሳይ ስህተት እንዳንሰራ ነው። ያ ግን ማለት ወደፊት ወደፊት መራመድ አንችልም፣ አዲስ ራዕይ አዲስ ሀገር አንድነት መገንባት አንችልም ማለት አይደለም። ለዛ ነው ኦፕሽኖቻችን ሪሊ አሁን የቀረቡልን ለኢትዮጵያ ሕዝብ ለአብዛኛው የሚቀርበው ጥያቄ ትክክል አይመስለኝም። ሁለቱ ጥያቄዎች ትክክል አይመስለኝም እኔ ፐርሰናሊ ለዛ ነው ማያቸው። በጣም ጥሩ ወንድሞ ገረሱ አንድ ሌላ ጥያቄ ላንሳለህ። እንግዲህ አሁን እኛ ተወያይተን የመጣንባቸው አንዳንድ ነጥቦች እንግዲህ በተለይ የኦሮሞን ሕዝብ በሚወክሉ የፖለቲካ ቡድኖች እና በተማረው ወገን በኩልም በተደጋጋሚ እንደሚነሱ ተስፋ አደርጋለሁ። አንዳንዶቹም እንደሚነሱ ማስረጃው አለኝ እና እንደው በኦሮሞ የፖለቲካ ቡድኖች እና የምሁራን በኩል እንደው ወደ አንድነት ሊመጣባቸው ያልቻሉ ወይም ደግሞ በኦሮሞ ልሂቃን በኩል ያሉ ስምምነት ያልተደረሰባቸው ጥያቄዎች ምን አይነት ናቸው? ዋና ዋናዎቹን አንተ ከተለያዩ የፖለቲካ ግሩፖች ጋም በቅርበት ታውቃቸዋለህ እና አንዳንዶቹንም አግኝተ አነጋግረሃቸዋል። ስለዚህ ምንድን ነው ከዛ የሰማኸው ወይም አንተም የምታውቀው ንስቲ ነገር? በኦሮሞ የፖለቲካ ድርጅቶችም መሪዎች መካከል በጣም መሰረታዊ የሚባል ልዩነት አለ የሚል እንትን የለኝም። ከኢንተራክሽን የተረዳሁት አብዛኛዎቹ ሰፊ ሬንጅ ተራ ችግሮችን ለመፍታት ብዙ እንትን የላቸውም እንዳልኩት ኢትዮጵያ ውስጥ በኢትዮጵያ ውስጥ ብቻ ነው የምንፈታው ብለው የሚከራከሩ ግሩፖች አሉ። አይ በኢትዮጵያ ውስጥ ውስጥ ያሉ የፖለቲካ ኃይሎች የኢትዮጵያ የሚባለው ራሱ የተቀረጠው ማለት የኢትዮጵያ የሚባለው ይዘቱ የአማርኛ ቋንቋ፣ የአማራ ባህል፣ የኢትዮጵያ ታሪክ የሚባለው ራሱ የሰሜኑ ኢትዮጵያ ታሪክ እንደዚህ አይነት ቅርጽ ነው ያለው እና ሌላ የተለየ ዲሰንት የሆነ ድምፅ የመስማት ሌሎች ባህሎችን የማስተናገድ ሌሎችን ሚሱ ኢስ ቨሪ ስትሮንግ በጣም ኤክስክሉሲቭ የሆነ እና ሶሊድ የሆነ ቅርጽ አይነት ነገር ፈጥሯል። ስለዚህ ኢትዮጵያ ማለት እሱ ነው፣ እሱኛው ካሪኬተር ነው የሚታወቀው። እሱ ደግሞ የተለዩ ሪያሊቲዎችን አዳዲስ ኢመርጂንግ ሪያሊቲዎችን የመቀበል አቅም የለውም። እዛ ውስጥ መቆየት ሁል ጊዜም ቢሆን ባልተመጣጠነ የፓወር ባልተመጣጠነ የኢኮኖሚ አቅም አሁን እንዳለው በፊት እንደነበረው ነው የምንቆየው። ስለዚህ ከዚህ ልንለይ ይገባል የሚል ክርክር አለ። የሁለቱ መነሻ ግን አንደኛ ጭቆና መኖሩን ብዙ ልዩነት የላቸው። ይሄ ጭቆና መቀየር አለበት የሚለውን ምንም ልዩነት የላቸው ራሳችንን በራሳችን የማስተዳደር የሚለው ነገር እስከ ምን ደረጃ ቢሄድ የበለጠ ይጠቅመናል ከሚለው ውጭ ብዙ ልዩነት የላቸውም። የዛን ያህል የከረረ ግጭት የሚፈጥር ነገር የለም። በእንትን ውስጥ ማለት ነው፣ ግጭቱ ያለው ሌሎቹ ከሌሎቹ ጋር ያላቸውን በተለይ ስልጣን ላይ ያለው እና በፊት የነበረውን ካራክተራይዝ የማድረጉ ላይ ልዩነቱ ያለው ስለዚህ ኤክስተርናል በሆኑ ነገሮች ላይ ነው ማለት ነው ልዩነት ያለው እንጂ፣ ይሄኛው ባህሪ አይ፣ ከዚህ በኋላ ምንም ማድረግ አይችሉም። ኖ ኖ፣ የኢኮኖሚክ አቅም አላቸው ድምፅ አላቸው። ስለዚህ ግጭት ወደ ግጭት ሊያመራ ይችላል አይችልም በሚለው ነገር ነው ምን አይነት ሪሌሽንሺፕ ሊኖረን ይገባል የሚለው ክርክር የሚነሳው እንጂ፣ የውስጥ ክርክር ብዙ ነገር አሁን ኮመንሊ አንደርስታንድ ይደረጋል። እኔ አሁን ኢትዮጵያ ውስጥ ነው ችግሩ ከሚፈታው ከሚለው ኦሮሞ ጋርም ኦር አይ በነጻነት ብቻ ነው ከሚፈታው ጋር ከሚለው ሰው ጋር ሳወራ ብዙ በብዙ መልኩ እንትን ብዙ ያለምንም ችግር ባሉ በነበሩ በሚባሉ ነገሮች ላይም አሁን ባለው ነገር ላይ ምን ቢሆን ይሻላል በሚለው ነገር ላይ በቀላሉ ልትግባባት ይችላል። የዛን ያህል ግጭቶች ምናምን ሳይፈጠሩ ማለት ነው እንደዚህ እንትን የለም፣ ከሰው ከውጭ እንደሚያስበው አይደለም። የተለያየ ድርጅት መኖራቸው ብዙ ጊዜ በጣም ዳይቨርጀንት የሆነ አይዲያ ያለ ነው የሚመስለው እንደዛ አይነት ነገር አይደለም። አይዲያ ልዩነቱ ያለው ሌሎቹን የሌሎችን የፖለቲካ ሀይሎች ካራክተራይዝ በማድረግ እና የራሳችንንም አቋም የውስጥ አቋምንም ደግሞ ከነሱ አንጻር የመግለጹ ዲፋይን የማድረጉ ላይ ነው ልዩነቱ ያለው ማለት ነው። የትግል ስትራቴጂ ውስጥ ላይ በተለይ እኔ አሁን እንደ ምሳሌ የማነሳው ኦነግን ነው ኦነግ በቅርብ ዓመታት ታሪኩ በተለያየ ጊዜ የተለያዩ ቦታ የድርጅቱን መቀመጫ አድርጓል። ውስጣዊ መከፋፈሎችና የሐሳብ ልዩነቶች መጥተዋል። እንደውም ወደ ሀገር ቤት መመለስ እስከሚለው ሐሳብ ድረስ ያነሱ የኦሮሞ መብት ተሟጋቾች እንዳሉ እናውቃለን። በሀገር ቤትም ባሉት ላይ ተመሳሳይ ነገር ይታያል አንዳንድ ጊዜ እና እነዚህን ነገሮች ስታይ የትግል ስትራቴጂ ወይም ትግሉ እንዴት መደረግ አለበት የሚለው ላይ ልዩነት የለም እሱ ላይ የግጭቶቹን መነሻዎች አብዛኛው ጊዜ ሪዛ ተጨባጭ ውጤቶችን ከማምጣት አንጻር ነው የሚነሱት። ያኛው ፍራስትሬሽን ነው ግጭቶችን ፈጥሮ ለግጭቶቹ ደግሞ ሌሎች ትርክቶች የተፈጠሩት እንጂ የአቋም የስትራቴጂ እንትን ላይ ማለት በምን መልኩ ቢኬድ የበለጠ ውጤት ያመጣል፣ የሚለው ማለት በሰላማዊ መልክ ብንሄድ የሚሉ አሉ። ይሄኛው ያው በኢትዮጵያ ውስጥ ያለው የፖለቲካ ባህሪ ነው። ማለት የኦሮሞ ብቻ ሳይሆን ሌሎችም ኢትዮጵያ ውስጥ ባለው ውስጥ ፓርቲስፔት አድርገን ችግር እንፈጣለን የሚሉ አሉ። ያኛው በዛ መልኩ ችግር ልንፈታ አንችልም ብሎ የሚያምኑ አሉ፣ የኦሮሞ ጨምሮ ሌሎችም። እነዛም በዛ መንገድ ሄደው እስካሁን በጣም የተጨበጠ የሚባል ውጤት ማምጣት አልቻሉም። ስለዚህ እሱ የራሱ ችግር ይፈጥራል። ማለት የሆነ አውትካሙ አንድ ነገር ውጤቱ አመርቂ ካልሆነ ፍራስትሬሽን ይፈጠራል፣ ግጭቶች ይፈጠራሉ፣ መለየት ይመጣል። ስትለያይ ደግሞ ያንን ነገር ስትራቴጂ፣ ታክቲካል እና የአይዲዮሎጂ በዛ መልኩ ነው የምትገልጸው አይደለ? ፍራስትሬት ብሎኛል ተቀይራ ያለው ብለህ እንትን አትልም። እንትኑ ማለት በምን መንገድ ብንሄድ ይሻላል የሚለው አይነት ነገር ማለት እስካሁን አካባቢው ያሉ ሀገሮች አርምድ ስትራግሉ እንደ ድሮ አለማገዝ፣ ድርጅቶቹ ደግሞ ወጣቶችን በደንብ ማሳተፍ አለመቻል እና በተለያየ መንገድ የሚፈለገውን ያህል ህዝቡ ሰፖርት የሚያደርጋቸውን ያህል ውጤት ሊያመጡ አልቻሉም። ሀገር ውስጥም ያሉ የሆኑ በአርምድ ስትራግል ውስጥ የተሳተፉ የተለያየ የኦነግ ፋክሽኖችም ቢሆኑ ያ ነገር የራሱ ግጭቶች የራሱ ፍራስትሬሽኖች አምጥቶ መከፋፈሎች ይመጣሉ። ሲከፋፈሉ ደግሞ የተለያዩ የአይዲዮሎጂ ክራል ና የታክቲክ የስትራቴጂ ጥያቄዎች ይነሳሉ። የታክቲክና የስትራቴጂ ጥያቄዎች አሁን ወደፊትም ሊነሱ የሚገባቸው ናቸው። ምክንያቱም በሁለቱም በኩል ያሉት ተጨባጭ ውጤት አላመጡም። ከሌላ ጎረቤት ሀገርም እርዳታ ያገኙት ተጨባጭ የሚባል ውጤት ሊያመጡ አልቻሉም። እስካሁን በራሳቸው መንገድ የሚንቀሳቀሱም እንደዛ ሊያመጡ አልቻሉም። አገር ውስጥም ያሉት ተጨባጭ የሚባል አንደኛው ፋክተር የመንግስት ነው። የትኛውም ጭቆና የትኛውም ጨቋኝ መንግስት ይጨቁናል። ስለዚህ እሱ እንዲመችህ እና አንተ እንድታሸንፈው የሚያደርግ ስርዓት በየትኛውም ሀገር ውስጥ የለም። ስለዚህ ውጭም ያሉት ውስጥም ያሉት የታክቲካቸው እንደገና ሪቫይዝ የሚደረግ ነው። ፍራስትሬሽናቸው እሱ ነገር ነው ግን አንደኛው የሚያስብበት መንገድና ሌላኛው ጋር ብታይ ብዙ የዛን ያህል የጎላ ልዩነት የሚባል ነገር አይደለም። ያው ማለት አንደኛው ከአንደኛው ተለይቶ የሆኑ አይነት መንገዶችን ይሞክራል። እሱኛውም ውጤት እስካላመጣ ድረስ የወጣበትን ነገር ጀስቲፋይ ሊያደርግለት ይችላል። እነዚህ የፕራክቲካል ነገሮች ችግሮች አሉ ግን እንደው አንድ አንድ አንድ ነጥብ ከሱ ጋር ተያይዞ መታየት ያለበት ይሄ የሚመነጨው የዚህ የፖለቲካ ትግል ስትራቴጂያቸውና ውጤት መምጣት አለመምጣቱም አንዱ የሚታይበት መንገድ ለትግል ስትራቴጂው መነሻ የሚያደርጉት ትርክት ነው። ቅድም ወንድሙ አንስቶት ነበረ። እና የሚቀርቡት አማራጮችም አንዳንድ ጊዜ ትግሉን ውጤታማ በማድረግ እና ባለማድረግም ላይ አይ ቲንክ ተጽዕኖ ሊኖራቸው ይችላል። ለምሳሌ በኢትዮጵያ በኦሮሞ ሕዝብ ላይ የተፈጸመው ግፍና ያለው ጭቆና የዚህ የቅኝ ግዛት አይነት ነው ብሎ የሚነሳ አለ። ሌላው ደግሞ አይደለም፣ ይሄ በሀገር አቀፍ ደረጃ ያለ ጭቆና ብቻ ነው፣ ሌላውም ላይ የሚደረግ ነው። ስለዚህ ጭቆናው ካበቃ መፍትሄ ያገኛል ብሎ የሚከራከሩ ወገኖች አሉ። ለምሳሌም እንዲህ አይነቱን ሀገራዊ ጭቆና ነው ብሎ የሚያስቡ ድርጅቶች በሀገር ቤት ውስጥ ያሉ የኦሮሞ የፖለቲካ ፓርቲዎች አብዛኞቹ ይህንን ይቀበላሉ። እንዲሁም በገዢ ፓርቲ ውስጥ ያለው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ ይህንን ሀሳብ ይቀበላል። ሌሎቹ ደግሞ አይ፣ የዚህ ችግር መነሻ ከዚህ ወጣ ያለ ነው እና ከዚህ ትርክት የሚመነጭ መስሎ ይሰማኛል እና እኔ እርግጠኛ ለመሆን ነው ይሄ ይሄ ነው ወይ አንዱ አንዱ የትግል መስመሩን የሚለየው የትርክቱ ማለት የትርክቱ ተጽዕኖ ሊያመጣ ይችላል ብዬ፣ ዳይቨርስ የሆነ ናሬቲቭ በኦሮሞ ውስጥ እንዳለ መሰረታዊ የሆኑ ነገሮች ላይ ስምምነትም ቢኖር ያው ይታወቃል። ግን ይሄ ነገር ግን ድጋፍ እንዳያጡ ነው ማድረግ የሚችለው አሁን ድርጅቶቹ እኮ ያላቸውን ድጋፍ ያላቸውን ከህዝቡ ያላቸውን ሪሶርስ እና ድጋፍ እሱን ኦርጋናይዝድ በሆነ መንገድ ተጠቅመውበት ወደ ጉልበት መቀየር ብቻ ነው እንጂ ያቃታቸው። አፍ ቢያጡ ኖሮ ሊያድጉ አይቻሉም ይባላል። በጣም ነው ሴንቲመንት ማለት በጣም በጣም ሰፊ የሚባል ድጋፍ ነው ያላቸው። እንዴት አድርገን ነው ከራሳችን ህዝብ ያለውን ነገር ድጋፍ ተጠቅመን ወደ አቅም መቀየር የምንችለውን የሚለውን ጥያቄ መመለስ ነው፣ የኦሮሞ ድርጅቶች ችግራቸው እንጂ የህዝብ ለምሳሌ ኦነግ አሁን በተለያየ ፋሽን ስለተከፋፈለ ማለት የተወሰነ ደጋፊ በተለያየ አቅጣጫ ሊኖር ይችላል። በእንትኑ ላይ ኢፌክቲቭ አይደለም የሚለው ነው። እዚህ ኮምፕሌኑ ህዝቡ ጋር ብትሄድ አሁን ያለው እንትኑ እንደዚህ አይነት ዓላማ ስላለው የሚል ችግር አይደለም ያለው ከሚታሰበው በላይ ነው ደጋፊ ያላቸው በጣም። ስለዚህ የትርክት ችግር ቢኖር ኖሮ ደጋፊ ነበር የሚያጡት። እንትኑ ድጋፍም ደግሞ የውጭ ድጋፍ ኢፌክቲቭ መሆን ስትጀምር ሀይል መሆን ስትጀምር ነው የውጭ ድጋፍ ሊመጣ የሚችለው። ከህዝብ ከውስጥ ያለውን ድጋፍ ራሱ በደንብ ተጠቅሞ አቅም የመሆን ያለመቻል ችግር ነው፣ የድርጅቶቹ ችግር ነው ማለት ነው። የአመራሩ ሊሆን ይችላል የአባሉም ሊሆን ይችላል እሱ ላይ ነው ሪፍሌክት አድርገው እነሱ እራሳቸውን የማጠንከር አቅም ነው እንጂ ያጡት፣ የደጋፊም ብዙ ችግር ኖሮባቸው አያውቅም። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ወደ አንተ ልምጣ ይሄ ትርክቱ ለነዚህ የፖለቲካ ፓርቲዎች ምን አሉታዊም ወይም አዎንታዊ ተጽዕኖ ይኖረዋል ከነዚህ ከሁለቱ ትርክቶች ጋር የተያያዘ ሊሆን ይችላል ወይ ምንድን ያለ አስተያየት አሁ ልክ ነው ምክንያቱም የነዚህን ኮስችን የነዚህን ጥያቄዎች ወደ አስራ ዘጠኝ ስልሳዎቹ የተማሪዎች ንቅናቄ ወደኋላ ተመልሰን ብናይ በኦሮሞ ሊቃን መካከል ያለው ሁለት አይነት ጎራ ይዞ ነው አንደኛው የኦሮሞ ጥያቄ የመደብ ጉዳይ ነው። ስለዚህ ከመደብ አንጻር ወይ ከሶሻሊስቲክ ንቅናቄ አንጻር የሚያዩ ሰዎች አሉ። ስለዚህ መፍትሄ ነው ብሎ የሚያስቡት ምንድን ነው የመደብ ትግል ያስፈልጋል እና ለውጥ ብሎ ነው የሚነሱት። ስለዚህ የኦሮሞ ገበሬ መጮከብ ከሌላው አይለኝም። ስለዚህ የኦሮሞ ጥያቄ የኦሮሞ ገበሬ ጥያቄ መፍትሄ የሚያገኘው መፍትሄ የሚያገኘው በለውጥ ነው። ለውጡ ደግሞ በኦሮሚያ ላይ ብቻ ሳይሆን በኦሮሞ ላይ ብቻ ሳይሆን በአብዛኛው ከሀገሪቱ ጋር በሚደረግ ወይ ደግሞ ይሄ ትሪክል ዳውን ሲያደርግ ነው ብሎም ያስባሉ። ሁለተኛው ወገን ግን ይሄ ናሽናሊዝም ይዞ የሚነሳው እውነት ይሄ ነገር በተለይ የኦሮሞ ጉዳይ መፍትሄ ሊያገኝ የሚችለው ይሄ ራሱም በራሱ ድል መወሰን ሲችል ብቻ ነው የችግሩን ከዚህ አንጻር ነው። ስለዚህ እንዳልነው የኦሮሞን ጥያቄ ፍሬም የምናደርግበት የምናይበት መነጽር ዛሬ ላለው የኦሮሞ ትግል ትልቅ አስተዋጽኦ አድርጓል። ያን አይነት በእርግጥ አሁን ለምሳሌ በቴፕ የለፍ እና የለፍ መካከል ይህን ያህል የአሳብ መፋጨት የለም ማለት አይደለም። ነገር ግን በአንድ ሀሳብ ላይ ተስማምተው ነፍጥ ይዞ ለውጥ ለማምጣት ተችሏል። በእርግጥ ይሄ የአሳብ መስማማት ብቻ ለነሱ ውጤታማ ነበር ማለት አለ። ብዙ ቅድም እንዳነሳችሁት የጂኦፖለቲካል ሲቹዌሽን አለ ያኔ ጊዜውን መንፈስ ካልቸራል ሪቮሉሽን በአለም ላይ ሶሻሊስት የሶሻሊዝም አይዲያ ትልቅ የተነሳበት እና ኢትዮጵያን ከጎረቤት ሀገሮች ጋር የነበራት የነባራዊ የሆነ የፖለቲካ ሁኔታዎች አስተዋጽኦ አድርጓል። ለዛ ግን አሁን የኦሮሞን ንቅናቄ የኮንሽንሽነስ ናሽናል ኮንሽንሽነስ በምናይበት ሰዓት ግን ከእነሱ ለየት ሆኖ ይታያል። እንዳልኩ አሁንም ቢሆን ያን ቢሆን ለምሳሌ በብዛት የኦሮሞ ሊቃኖችን ታለ በተለያዩ ፖለቲካል ፓርቲዎች፣ በተማሪዎች ንቅናቄ ላይ ከዛም አልፎ ተርፎ በደርግ ስርዓት ውስጥም የተሳተፉም ነበሩ። በእንጥናቸው ትንሽ ቢሆንም ዞሮ ዞሮ የኦሮሞ ናሽናሊዝም ያ የኦሮሞ ጥያቄ ዛሬ ድረስ እንዲሆን ያደረገው ያኔ የነበረው አለመስማማት በኦሮሞ ጥያቄ ላይ አለመስማማት እና ጎልቶ አለመስማማት እና አንድ የነጠረ ሀሳብ ላይ አለመድረስ ነው። በእርግጥ ሌላ ከአስር በላይ የሆኑ ምክንያቶች አሉ፣ ተጓዳኝ ምክንያቶች አሉ። እነዚህ ብቻ ናቸው ማለት አይደለም። ዛሬ ለሚታየው በእርግጥ ገረሱ ብዙዎቹን አንስቷል፣ የጂኦፖለቲካል ጥያቄዎችን አንስቷል። እንዳልኩት፣ ብዙዎቹ አሁን ሌቶቹ የኦሮሞ ሊጎች ያምኑ ነበር፣ ልክ እውነት የኢትዮጵያ ባለፈው ዶክተር መራራ ጉዲና ይህንን ጉዳይ ሲያነሱ ነበረ። ብዙዎቹ ያምኑ ነበር፣ እውነት የኦሮሞ ጥያቄ ሊፈታ የሚችለው ሀገራዊ በሆነ በመደብ ትግል ነው ብለው በዛ ፕሮግራም ታቅፈው ብዙ እንቅስቃሴ ሲያደርጉ ነበረ። በእርግጥ ያም አይደለም ብሎ ደግሞ የመጫና ቱለማ የመረዳጃ ድርጅት አቋቁሞ መጨረሻ ላይ እነዚያ ካቋቋሙት ትላልቅ ሰዎች መካከል ኦይለፍን ፈጥረዋል። በሁለት ጎኑ አለ፣ በሁለት ጎኑ ይታያል፣ ጎን ለጎን ይታያል። ያኔ ዛሬም ድረስ ችግሩ ላይ ይህን ያህል አለመግባባት የለም። በእርግጥ በኦሮሞ ብቻ ሳይሆን በአብዛኛው ኦሮሞን ባልሆነ መካከል የችግሩ ችግሩ ላይ መስማማት አለ። ስትራቴጂው እና እንዴት እንፍታ የሚለው ላይ ነው ትልቁ ለውጥ ያለው እና በተጓዳኝ በእርግጥ ሌሎች ምክንያቶች አሉ እንዳልኩት ያጎድቶታል ብዬ አስባለሁ። ጥያቄዎቹ እንዴት ፍሬም እንደሚደረጉ በምን መነጽር እንደሚያዩ የኮሎኒያል ነው ብሎ የሚያሰቡት የሚያስቡት የኦሮሞ ጉዳይ ወይስ ሂስቶሪካል ነው ብሎ ያስባሉ ሮላችን ምን ነበረ፣ ወይስ በእርግጥ አንዳንዶቹ ተስፋ ቆርጠው ከኤፒኤልኤፍ እና ከቲፒኤልኤፍ ጎን የተሰልፉ እና የተዋጉ አሉ። እነዛ እንዳሉ ሆነው ጥያቄዎቹን ፍሬም የሚያደርጉባቸውን ወይ ደግሞ የኦሮሞን ጥያቄ የሚያዩበት መነጽር ስትራቴጂያቸውንም በዛ መልኩ ቅርጻ ይዞታል ብዬ አስባለሁ። በቀጣይ ምን መደረግ አለብን መሆን ሲገባው ያልተደረገ ነገርም ካለ በዛው ላይ ማንሳት ትችላላችሁ። እና ምንድን ነው የሚታያችሁ? በኦሮሞ ጥያቄ ዙሪያ ከፊት ምን ይታያችኋል የሚለው ጥያቄ ላንሳላችሁ። ወንድሙ፣ ቅድሚያ ላንተ። ይሄ በጣም እውነት አስቸጋሪ ጥያቄ ነው የሚያደርገው። ምክንያቱም እስከ ዛሬ ድረስ የኢትዮጵያን ጉዳይ የብሔር ጉዳይ የኦሮሞ ጉዳይ ስታይ ለየተ ማየት ይከብዳል። ምክንያቱም ብዙ ጊዜ ጎልቶ የሚታየው ነገር ምንድን ነው? ለምሳሌ የኦሮሞን ጥያቄ የኦሮሞን ሕዝብ ጥያቄ እንዴት እናያለን ነው፣ እንዴት ነው የሚታየው? በምን መነጽር ነው እሱ መታየት መቻል ያለበት ይህን መነጽር ምን ነው መስተካከል መቻል ያለበት? በተለያየ መልኩ ከተለያዩ ወገኖች እነዚህን ጥያቄዎች በተለያየ መልክ የማየት አጋጣሚ አለ። ለምሳሌ የመጀመሪያው ጥያቄ የሚሉት ኢትዮጵያ ውስጥ ብሔርና ብሔረሰብ የለም ያለው ትራይብ ጎሳ ነው ያለው። ይሄኛው ላይን ኦፍ አርግመንት በጣም አስቸጋሪ ነው የሚሆነው ምክንያቱም ዝም ብለን የአውሮፓዎቹን የአገር ግንባታ ታሪክ ስናይ አገር የመመስረት እና ራሱን የራሱን ጉዳይ በራሱ መወሰን መብት ያለው ኔሽንስ የምንላቸው ኔሽንስ የምንላቸው ከሆነ ጎሳ ግን ያን መብት የለውም ለምንድነው መብት የሌለው የጋራ የሆነ እሴት የጋራ የሆነ ባህል ፖለቲካል ራይት የላቸውም ተብሎ ይታሰባል በዚህ ሎጂክ በዚህ ሎጂክ ነው እስከዛሬም ድረስ የኦሮሞ ኮስን ሲታይ የነበረው ። ስለዚህ ለዛ ነው የሚነሱትን የመብት ጥያቄዎች ዲስሚስ የሚያድረግ የሚነሱትን የመብት ረገጣዎች ከብሄር አንጻር ብቻ ማየት ከጎሳ አንጻር ብቻ ማየት እና ዲስሚስ የማድረግ አለ። ስለዚህ መጀመሪያ እኔ እንደ መፍትሄ ነው ብዬ የማስበው የታሪክ አጻጻፍ ባለፈው ብላችኋል እናንተ፣ ይሄ ታሪክ አጻጻፍ ሊብሬት መደረግ አለበት፣ ዲሞክራታይዝ መደረግ መቻል አለበት። መንግስት ስቴት ፋንክሽን የሆነ ስትሪ ራይቲንግ ሞር፣ ይሄ ዋን ሳይድ ነው፣ ከአንድ አንግል ብቻ ነው የሚያየው። ስለዚህ ኢንክሉሲቭ የሆነ ሌሎችን የሚያካትት ሌሎችን አስተዋጽኦ የሚያሳይ መሆን መቻል አለበት። በተለይ ሁለተኛ ደግሞ በፖለቲካ አሁን ባሉት በፖለቲካል ፓርቲዎች መካከል በብሄርም የተደራጁትን መካከል ማለት ነው መደረግ ያለበት ምንድን ነው የሚነሱትን የመብት ጥያቄዎች የመብት ረገጣዎች፣ የሰው መሞት፣ መጀመሪያ የሞተው ሰውዬ ወይ የታሰረው ጋዜጠኛ ብሔሩን መጠየቅ ከዛ በኋላ ዝም ማለት ሳይሆን ሰው እንደ ሰውነቱ ሰው እንደ ሰውነቱ ተከብሮ ለሰውዬው ኮምፓሽን የኮምፓሽኔት የመሆን ኤምፓታይዝ ማድረግ ያ የበለጠ ያቃርባል። ለዛ ነው ብዙ ጊዜ በኢትዮጵያ ዛሬ በሚደረገው የመብት ረገጣ ከተቃዋሚ ፖለቲካ ፓርቲዎች ድምፅ አይሰማም። ከሌሎቹም እንደዚሁ ወገን ለይቶ ነው ሰልፍ ሰው የሚወጣው የሚቃወመው። ስለዚህ መጀመሪያ መደረግ ያለበት በሁሉም ፖለቲካ ፓርቲዎች፣ በተለይ በኦሮሚያ ዙሪያ የተሰበሰቡ ፖለቲካ ፓርቲዎች የሌላው ብሔር የአማራው ብሔር ወይ ሌላው ብሔር ከኦሮሞ ሲፈናቀል በደርስ ሲደርስበት የመጀመሪያው መሆን መቻል አለበት፣ ይሄን በመቃወም ይህንን ማንም ሰው የሚደርስ ማንም ሰው ላይ የሚደርስ ሰውን የመብት ረገጣ መቃወም መቻል አለባቸው። ሌላውም ብሄር በኦሮሞ ላይ የሚደረገው የመብት ረገጣ የሰው መሞት እንደ ሰው ነፍስ በዛ ጥያቄ እንኳን ባይስማሙ ለሰው ነፍስ ክብር ተብሎ ያንን መቃወም ያንን መቃወም መቻል አለብን። ይሄ ነው የበለጠ ሊያግባባን የሚችለው። ለዛ አንዱ ጋር ይሄ ከሌላው ጋር ኤምፓታይዝ ማድረግ ስንችል ነው መታረቅ እና አብረን አንድ ሀገር መገንባት የሚቻለው ከዚህ በተያያዥነት ባለው ለምሳሌ በህዝቦች መካከል በተለይ በአማራ ገዢ እና በህዝብ መካከል ያለውን ለይቶ ማወቅ ነው። ያኔ የነበረው ስርዓት በነዛ ስም የተሰሩትን በደሎች፣ የተደረጉትን በደሎች ሌላው ዲስኦን ማድረግ መቻል አለበት። በእኔ ስም የተደረጉትን ነገሮች ማንኛውም አይነት ጥፋት፣ የሰው ሞት ባል በታሪክ ውስጥ የተደረጉትን ማንኛውም አይነት የሰው ሞት አብረን እኩል ማወጅ፣ እኩል መቃወም መቻል አለብን። ለዛ ነው አይ ቲንክ እኔ የሚመስለኝ ይህንን የጋራ የሆነ ራእይ ከገነባን አብረን መሄድ ይሄ ከቻን አብሮ መገንባት የማይቻልበት የለም። ሌላ ደግሞ ምንድን ነው ይሄ ቮካብለሪ ኦፍ ኮምፕሮማይዝ ብዙ ይጎሉናል። ይሄ ሰጥቶ የመቀበል በተለይ ከሁለቱም ወገኖች ሰጥቶ የመቀበል ባህል፣ የመነጋገር ባህል። ምናልባት አንተ ከአንድ የፖለቲካ መሪ ጋር ላትስማማር ትችላለ። ያ ሰውዬ ያ የፖለቲካ መሪ ወክሎት የሚመጣውን ብሔር ግን በጅምላ በጅምላ ማውገዝ ወይ ሌላ አላስፈላጊ ቃላቶችን መጠቀም ተገቢ አይደለም። ያ የበለጠ ሕዝቦችን ያቃቅራል። አገርን መገንባት በርግጥ፣ ባለው ባለን ኮመን አለን የጋራ የሆኑ ያሳለፍናቸው ላይ እነሱ ላይ ካፒታላይዝ ማድረግ ብቻ ያለፉ ስህተቶች በማረም አክኖሌጅ በማድረግ ባሉን የጋራ እሴቶች ላይ ዴሞክራሲያዊ ሆነ ፖለቲካል አጀንቲ ላይ ፎከስ ያደረገ አንድ ሀገር መገንባት በጣም አስፈላጊ ነው ብዬ አስባለሁ። የወደፊቱን ሀገር ለመገንባት የግድ አንድ ሀገር የሚኖሩ ሰዎች ተመሳሳይ የሆነ ባህል፣ ተመሳሳይ የሆነ የኋላ ታሪክ የግድ ሊኖራቸው አይገባም ግን የጋራ ቤት ግን መስራት ይችላሉ። የጋራ ቤት ላይ ሁሉም ተማምነው በቤት ውስጥ ለእኔ ምን አለ ምን አገኛለሁ የሚለው ጣሪያው መሆን ያለበት ጣሪያውን ቀና ብሎ ሲያየ የዴሞክራሲያዊ መብታቸው መከበር በዚክ የሆኑ የኢኮኖሚክ ፕሮስፐሪቲ ጋራንቲ የሚያደርግ ኢንስቲቱሽን ሲገነባ ይችላሉ እና እነሱ እነሱ ላይ በጋራ መስራት ቢቻል እና የተሻለ ለውጥ ይመጣል ብዬ አስባለሁ። በእኔ በኩል ወደፊት ምን ሊመስል ይችላል የሚለውን ነገር ያው በነብይም ሆነ ያስፈልጋል፣ በደንብ ለመግለጽ ግን፣ አሁን ያሉ የፖለቲካ ሀይሎች በነሱ መካከል ያለው ዲያናሚዝም የሚፈጥረው ውጤት ነው ወደፊት የሚታየው። ማለት ምን ሊመስል ይችላል የሚለውን አዎ ምን መደረግ አለበትም የሚለውን በዛው ጨምረ ከዛ ውስጥ ልናወጣ እንችላለን። እሱንም አንደኛ አሁን ያለው የፖለቲካ ዳይናሚዝም እዛ ሀገር ውስጥ ምን ይመስላል የሚለውን ነገር ከዛ ነው መነሳት የምፈልገው። ሶስት ዋና ዋና የፖለቲካ ሀይሎች አሉ ብዬ ነው የማስበው ኢትዮጵያ ውስጥ። አሁን ስልጣን ላይ ያለው እና የእሱ ቅጥያዎች በሙሉ አንድ የፖለቲካ ሀይል አድርገን ከናስተሳሰቡ ማለት ነው ብንወስድ፣ በተለምደው የአንድነት ሀይል ተብሎ የሚጠራው የፖለቲካ ሀይል እና የዛኛው የዛ ግሩፕ ደጋፊ እንዳለ አንድ የፖለቲካ ሀይል አድርገን ብንወስድ የኦሮሞን ጨምሮ ደግሞ የሳውዙን አንድ ላይ የፖለቲካ አንድ የፖለቲካ ሀይል አድርገን እነዚህ ሶስት ዋና ዋና የፖለቲካል ሀይሎች ወይ ደግሞ ካታጎሪስ የራሳቸው ዳይቨርሲቲ አላቸው። ወጥ ናቸው፣ ውስጣቸው ወጥ ነው ማለት አይደለም። በዛ መንገድ እንትን ነገር እንዳይመጣ ፓራሜትር የለዛ ለሶስት ለመክፈል አሁን ባለው ነገር ላይ በፊት ከነበረው ነገር ላይ ወደፊት በሚመጣው ነገር ላይ ባላቸው ግንዛቤ ነው። ሶስቱን ከተገሩ የሰራሁት ይህ አንድነት ሀይል የሚባለው እና ከሱ ጋር የእሱ ቅጥያ እና ተባባሪ ደጋፊ የሆነው የፖለቲካ ሀይል ያለፈውን ጊዜ እንደ ወርቃማ ዘመን እና ወደዛ የሚሄድ የሚናፍቅ ኖስታልጂክ የሆነ የፖለቲካ ሀይል ነው። ውስጡ እንዳልኩ በጣም አክርረው ነገሮችን በነበረው መልኩ መቀየር ከሚፈልጉት ጭምር እና ለውጦ በተወሰነ ደግሞ ኮስሜቲክ ለውጦችን አድርገው መቀጠል ከሚፈልጉትም ጭምር ማለት ነው። ሙሉውን እዛ ውስጥ ነው። በፊት ከነበረው ነገር ላይ ችግር የነበረው ማለት በፊት ጭቆና ነበረ፣ አሁንም ጭቆና አለ፣ ወደፊትም ወደፊት ከዚህ የተለየ መሆን አለበት ብሎ የሚያምነው ደግሞ ኦሮሞውን ጨምሮ ሌላውን የሳውዙን አንድ ላይ ነው ያሰባሰብኩት። በፊት ጭቆና ነበረ፣ አሁን ችግሮችን ፈትቻ አለው አሁን ያለው ሁኔታ የሚመጣው ሁኔታ ከዚህ መቀጠል አለበት እንዳለ መቀጠል አለበት የሚለው ደግሞ አሁን ስልጣን ላይ ያለው እና የእሱን ቅጥያዎች በሙሉ ማለት ነው። በፊት የድሮ ወርቃማው ዘመን የሚናፍቀው አሁን ችግር አለ፣ ምክንያቱም ከድሮዋ ኢትዮጵያ ከቀድሞዋ ከወርቃማው ዘመን ስለተለየ፣ ስለዚህ የሚመጣ ወደፊት ያለፈውን ነገር መምሰል አለበት የሚል ቪዥኑ ፓስቱ የሆነ የፖለቲካ ኃይል አለ። ስልጣን ላይ ያለው ኃይል ደግሞ አሁን ያለው ሁኔታ እንዳለ እንዲቀጥል ችግር ነበረ፣ ችግሩ ፈትቻለሁ፣ የአማራ ዶሚኔሽን ነበረ፣ እሱ ፈትቻለሁ፣ አሁን ዲሞክራቲክ እንትን ነው፣ ይሄ ነገር እያደገ አሁን ባለው ሁኔታ መቀጠል አለበት እና አሁን ዛሬ ያለው ነገር ነገም ይህንኑ መምሰል አለበት የሚል እነዚህ ሶስቱ ካታገሪዎች ውስጥ ደግሞ የራሳቸው ማለት የተለያየ አይነት በየትኛው ሞዴል ነው እዚህ ውስጥ ያለውን ችግር የምንፈታው የሚለው የራሳቸው ማለት ዳይቨርሲቲ አለ። እዚህ ውስጥ የሳውዝ ውስጥ የኦሮሞ፣ የኦጋዴን፣ የሲዳማ ሌሎች ማለት እስከ ሀገር መመስረት የሚሄድ አመለካከት ያለበት ግሩፕ አለ። እነዚህ ሶስቱ መካከል ያለው ኢንተራክሽን እንዴት ይቀጥላል የሚለው በእነሱ መካከል የሚደረገው ኢንተራክሽን እና በእነሱ መካከል የሚደረገው መፎካከርም ይሁን ትግል ይሁን እሱ የሚያመጣው ውጤት ነው። ወደፊት እዛ አካባቢ ሊፈጠር የሚችለውን አይነት ነገር ሊመሰረት የሚችለው የተለያየ ሲናሪዎችን ማየት ይቻላል ማለት ነው። ይሄኛው ኃይል በዚህ መንገድ ያሸንፋል ማለት ባይቻልም እነዚህ ሶስቱ የፖለቲካ ኃይሎች አንደኛው የአንደኛውን ሌጅትመሲ ሪኮግናይዝ አደርግም። አንድነት ኃይል የሚባለው አሁን ያለውንም የፖለቲካ ኃይልና ቅጥያዎቹን እንዳለ ዲስሚስ ያደረጋቸዋል። ተጨቆንኩ የሚለውንም የሳውዙን እንዳለ ዲስሚስ ያደርጋል። ኤግዚስተንሳቸውን እራሱ ሪኮግናይዝ አደርግም። በዚህ በኩል ያለው ደግሞ የነሱን አስተሳሰብ የኤግዚስተንሳቸው ሪኮግናይዝ ያደርጋል። የሳውዙ ግን የሀሳባቸውን ለጅትመሲ ጥያቄ ውስጥ ያስገባል። እሱ ስለማይቀበሉት አይ ይሄኛው ደግሞ እነዚህ ሁለቱም ኤክስትሪም ግሩፖች ናቸው። እኔ ነገሮችን በሙሉ ፈትቻለሁ ብለው የሚቀጥል ነው እነዚህ። ስለዚህ ከዚህ የሚወጣው ሲናሪዮ ምን ሊሆን ይችላል? አንደኛው የሳውዙ ካሸነፈ ከፌዴሬሽን እስከ የተለያየ ሀገሮችን እስከ መመስረት ሊሄድ ይችላል። ስለዚህ እንደዛ ወደ ሌሎች ሀገሮችን ወደ መመስረትም ሊያመራ የሚችለው በዚህ በኩል ያለው አሁን ባለው ባህሪው ከቀጠለ፣ በዚህ በኩል ያለው በዚህ ሀገር ውስጥ ችግር መፍታት እንችላለን የሚለውን ተስፋ ሙሉ በሙሉ እየመነመነ ሄዶ ወደዛ የሚሄድበትና ሁለት ሶስት ሀገሮች የሚሆኑበት ሁኔታ ሊፈጠር ይችላል። አንደኛው ፖስቢሊቲ ይሄ። አንድነት ሀይል ነኝ በሚለው ግሩፕ ውስጥ ፕሮግረሲቭ የሆኑ ሀይሎች በሌሎቹ ላይ ሲፈጽም የነበረው ሂስቶሪካል ኢንጀስቲስ የሚቀበሉ የነበረው የኢኮኖሚ፣ የፖለቲካ፣ የስልጣን ኃይል የተመጣጠነ እንዳልነበረ መንገድ ችግር እንደደረሰ አሁንም ችግሩ አሁን ባለው መንግስትም ተጨምሮ እንደቀጠለ ያንን ነገር የሚቀበሉ ይሄን ነገር ግፉን በምንም መልኩ ሪቨርስድ መደረግ አለበት በሚሉ አብረን ምንኖረው ስንከባበር ብቻ ነው የነበረውን ችግር ስንቀበል ነው። አሁን ያለው ነገር ደግሞ ሊፈጠር የሚችለው እነዚህ ህዝቦች የራሳቸውን በራሳቸው ፍላጎት በነፃነት ሲገልጹ ምን አይነት ሪሌሽንሽፕ ብንፈጥር ነው የሁላችንንም ጥቅም ሊያስከብር የሚችለውን ብለው ፍሪሊ እንዲወስኑ ኢንካሬጅ የሚያደርግ የሚቀበል ፕሮግሬሲቭ ኃይል በዚህኛው በኩል ውስጥ ከተነሳ ሌሎቹም ያኛውን ሀሳብ ኮንሲደር የማድረግ ሌላ አይነት ሞዴል በምን አይነት መንገድ ነው የበለጠ ኢንተረስት ሊከበር የሚችለው የበለጠ ግጭት ሊቀር የሚችለው የበለጠ ፕሮስፔሪቲ ሊመጣ የሚችለው የበለጠ ሰላም ሊመጣ የሚችለው የበለጠ የተመጣጠነ ሪሌሽንሽፕ የሚኖረው የሚለውን ነገር አዲስ ሞዴል የመፍጠር እድል ሊኖራቸው ይችላል። በዚህ በኩል ፕሮግረሲቭ ሀይል ከተነሳ የእነዚህን መብታቸውን ከተቀበለ መብታቸውን መቀበል ለሁለት ነገር ይጠቅማል። የህዝቦችን የራስን እድል በራስ የመወሰን የሚባለውን ከነ ሰፊ ይዘቱ ማለት ነው። እነዛ ሲል የመጨረሻውን ነገር ብቻ አይደለም። እሱን መቀበል አንደኛ ባንቀበልም ይሄ ህዝብ ጉልበት መሆኑ አይቀርም አት ሰም ፖይንት። ስለዚህ ሪቨርስ ማድረግ አይቻልም። የበለጠ ግጭት መፍጠር ነው እንጂ የሚቻለው ምክንያቱም የኤርትራን የኮንስቲቱሽን ላይ አንቀጽ ሰላሳ ዘጠኝ ሳይኖር ነው የነበረው ስልሳዎች ውስጥ ሰባዎቹ ሰማንያዎች ውስጥ ቢፈታ ኖሮ ከዛ የተለየ ሊፈታ ይችል ነበረ። ኢፒኤልኤፍንም ፕሮፖዛሎቹን ራሱ ሰማንያዎች ውስጥ ብታዩ ከዛ በተለየ መንገድ ሊፈታ እንደሚችል ነበረ። በዚህ በኩል ያለው እስከ መጨረሻው ድረስ በዚህ መንገድ እናሸንፋለን የሚለው አስተሳሰብ ነው የመጨረሻው ውጤት ያመጣው ማለት ነው። አሁንም በዚህ አስተሳሰብ የሚቀጥል ከሆነ ዞሮ ዞሮ ይሄኛው ጉልበት የተጨቆነው ጉልበት መሆኑ ስለማይቀር፣ የማይፈለግ ለሁሉም የማይጠቅም መጨረሻ ሊመጣ ይችላል። አንድ ነገር ልንማር የምንችለው የትኛውንም ጥያቄ በየትኛውም ቦታ አንስቶ እንደ ታቡ ሳይሆን ተነጋግሮ፣ በሜሪት ላይ ተመስርቶ ምን ቢደረግ ነው የበለጠ እኛም ሁላችንም ከዚህ ልናተርፍ የምንችለው? ሁሉም ሰዎች የጋራ ራዕይ ሊኖራቸው ይችላል ወይ የሚል አይነት አስተሳሰብ የሚያራምዱ ተራማጅ ፕሮግሬሲቭ የሆኑ ሀይሎች ሊነሱ የሚችሉ ከሆነ በተለይ አንድነት በሚባለው ምክንያቱም ሚስ ካራክተራይዝድ ሆነዋል። እሱ እንትኑ በተጨቆንኩ በሚለው እኔንም ጨምሮ ጥሩ መልክ የለውም። ያንን መልኩ መቀየር መቻል አለበት። ያንን መልኩ መቀየር የሚችል ከሆነ የትኛውንም ጥያቄ ያለ ታቡ ማውራት የሚቻል ከሆነ ባናወራቸውም እየቀጠሉ ስለሆኑ የትኛውንም ነገር ለዲስከስ ማድረግ የሚቻል ከሆነ ሌላ አይነት ሞዴል ከግጭት የራቀ ሞዴል ሁሉም አሁን ከያዙት ፖዚሽን የተለየ ፖዚሽን ሊይዙ ይችላሉ። የጋራ ኢንትረስት አሁን በዚህ መንገድ ብቻ ነው ችግር ሊፈታ ከሚለው ፖዚሽናል የሆነ ድርቅ ያለ አስተሳሰብ ይልቅ ቤስት ኦልተርኔቲቭ ቤስት ኢንትረስት እንዴት ሊሆን ይችላል የሚለውን አዲስ በሆነ መልክ ነገሮችን በተለያየ መንገድ ሊቀይር የሚችል አስተሳሰብ ማራመድ የሚችሉ ሀይሎች ከዛ ከተነሱ በዚህ በኩል አዳማጭ በደንብ ሊያገኙ ይችላሉ ብዬ አስባለሁ። መብታቸውን የሚያከብር በዚህ በኩል አዳማጭ ሊያገኙ ይችላል። አሁን ያለው ሀይል አስተሳሰቡን በሁለቱም መካከል ፕሌየር የሆነ መቀጠል የሚፈልግ ነው የሚመስለኝ። የኤክስትሪም ሀይሎች በሁለቱ ሳይድ መኖር በጣም ይጠቅመዋል፣ አሁን ያለውን ሀይል። ምክንያቱም አንደኛው ከአንደኛው ጋር የአንደኛው ናሬቲቭ በአንደኛው እያስፈራራ መቀጠል ስለሚፈልግ ከዚህ የተለየ አንድን ከዚህ የተለየ የችግር መፍትሄ አሁን ስልጣን ላይ ያለው የፖለቲካ ሀይል አደጋ ሊፈጥርበት ይችላል። ምክንያቱም ይሄ ግሩፕ ብዙ በጣም ጠባብ ስለሆነ ይህንን ብዙ ጠባብ የሆነ ነገር ዲሞክራቲክ የሆነ ችግሮችን ሪያሊስቲክ በሆነ መንገድ የሚፈታ ኃይል ኢመርጅ የሚያደርግ ከሆነ ያንን ነገር ማሸነፍ ስለማይችል፣ አሁን ያለው ግጭት በሁለቱ ሳይድ ያለው ግጭት እንዲቀጥል ከቻለ እሱ ውስጥ አንዳንድ ነገሮችንም እየጨመረ ማስቀጠል የሚፈልግ ነው የሚመስለኝ። ስለዚህ ይሄኛው ነገር ግንዛቤ ተወስዶ ሂስቶሪካል እዛ ሀገር ውስጥ የነበረው ሂስቶሪካል በደሎችን ግንዛቤ ተወስደው ይሄ ሁሉም ህዝቦች እዛ ውስጥ ያሉ ህዝቦች ኢንትረስትም ግንዛቤ ውስጥ ተወስደው እነዚህ ህዝቦች ደግሞ በራሳቸው መንገድ ችግራቸውን መፍታት እንደሚችሉ እና ያ በዛ መንገድ ከተፈታ ደግሞ በሌሎች ህዝቦች መካከል ያለው ሪሌሽንሽፕ ወደማይፈለግ አቅጣጫ ሊሄድ እንደሚችልም ግንዛቤ ውስጥ ተወስደው ሁሉንም እዛ ሀገር ውስጥ ያሉ ችግሮችን ለማዳመጥ ዝግጁ መሆን፣ የትኛውም ኢሹ ታቡ ሳይሆን በየትኛውም ስቴጅ ላይ መከራከር፣ መነጋገር እንደሚቻል መታመን እና ሊፈታም እንደሚችል ማመን ያስፈልጋል የሚል እምነት አለኝ። እነዛ ከሆነ አሁን ያለውንም ችግር መቀነስ ይቻላል፣ ወደፊትም ከዚህ የተሻለ ሊሆን ይችላል። አሁን ባለው ሁኔታ ከቀጠለ ግን አሁን ያለውም ችግር ይቀጥላል፣ ይረዝማል ለተወሰነ ጊዜ። የሚመጣውም ነገር ምን ሊሆን እንደሚችል መተንባይ በጣም ያስቸግራል ማለት ነው። እስቱ ባለፈው ሳምንት እና ዛሬም ለነበራቸው ቆይታ ከልብ አመሰግናለሁ። እንግዲህ አድማጮቻችንም ያሏችሁን አስተያየቶች አድርሱን። wazemaradio@gmail.com wazemaradio@gmail.com ላይ ልትጽፉልን ትችላላችሁ። በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ አግኙን። እንደዚሁም ደግሞ በሳውንድ ክላውድ እና ዩቲዩብ ላይ ዋዜማ ራዲዮ ብላችሁ ብትጽፉ የሬዲዮ ፕሮግራሞቻችንን ታገኛላችሁ፣ ይህንንም ሆነ ሌሎች ከዚህ ቀደም የተላለፉትን። አለበለዚያን ደግሞ በዌብሳይት አድራሻችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ እንገኛለን። በቀጣዩ ሳምንት ደግሞ በሌላ ውይይት ርዕስ እንጠብቃችኋለን። ከዋዜማ ጋር የነበራችሁ ቆይታም የሚያስቆጭ እንዳልነበር ተስፋ አደርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋዋሽን የነበርኩኝ። እስከ ሳምንት ደህና ቆዩ። Thank